በኬንያ የፊታችን ጎርጎሪዮ ሳዊ ነሐሴ 8 2017 ዓ ም ለሚደረገው ፕሬዝደንታዊ ምርጫ በሀገሪቱ የምርጫው ዘመቻ ተጠናክሮ በመካሄድ ላይ ይገኛል። ሆኖም የኬንያ መገናኛ ብዙሃን ዘገባዎች እንደሚያመለክቱት የድምፅ መስጫ ወረቀቶች ህትመት ጨረታን በተመለከተ ሰሞኑን የተፈጠረው ንትርክ የምርጫውን ሂደት እንዳያስተጓጉል አስግቷል። የኬንያ ነጻ አስመራጭ እና የድንበር ማካለል ኮሚሽን በምህፃሩ አይኢቢሲ ከጥቂት ጊዜ በፊት የድምፅ መስጫ ወረቀቶች ህትመት ጨረታን መንበሩን ዱባይ ላደረገው አል ጉሬር ለተሰኘው አረባዊ ኩባንያ የሰጠበትን ውሳኔ የኬንያ ከፍተኛ ፍርድ ቤት ሽሮታል። ከፍተኛው ፍርድ ቤት እዚህ ውሳኔ ላይ የደረሰው በምህፃሩ ናሳ የተሰኘው በራይላ ኦዲንጋ የሚመራው የተቃዋሚው ብሔራዊ ከፍተኛ ህብረት የድምፅ መስጫው ወረቀት ህትመት ከፕሬዝደንት ኡሁሩ ኬንያታ ጋር የቅርብ ግንኙነት አለው ለሚለው የአልጎሬር ኩባንያ በመሰጠቱ በአይኢቢሲ ላይ ክስ ከመሰረተ በኋላ ነው። ክሱን የመረመሩት ሶስቱ የከፍተኛ ፍርድ ቤት ዳኞች የድምፅ መስጫ ወረቀቶች ህትመት ጨረታ የተካሄደበት አሰራር ግልጽነት የጎደለውና ህገ መንግስቱንም የጣሰ ነው በማለት ነበር 27 ሚሊዮን ዩሮ የያዘውን ኮንትራት አሰጣጥ ውሳኔ ውድቅ ያደረጉት። የፕሬዝደንታዊው ምርጫ የድምፅ መስጫ ወረቀት ህትመት ጨረታም እንዲደገም ዳኞቹ ፈርደዋል። ለሁለተኛ የስልጣን ዘመን የሚወዳደሩት የኬንያ ፕሬዝደንት ኡሁሩ ኬንያታ ኬንያውያን በሙሉ ዳኞችና አስመራጩ ኮሚሽን እንዲሁም የተቃዋሚ ፓርቲዎች በጠቅላላ አጠቃላዩ ምርጫ ለነሐሴ ስምንት መታቀዱን በግልጽ እንደሚያውቁ በማስታወስ የተቃዋሚው ወገን ክስና የፍርድ ቤቱ ውሳኔ ምርጫውን ለማዘግየት የተወሰደ ሙከራ በመሆኑ ፍርድ ቤቱ ውሳኔውን መልሶ እንዲያጤነው አሳስበዋል። የምርጫውን ዕለት ለመቀየር የሚደረግ ማንኛውንም ሙከራ አንቀበልም። ይህ የኬንያ ሕዝብ መሪዎቹን የሚመርጥበትን ህገ መንግስታዊ መብቱን የሚነፍቅ ነውና። ኡሁሩ ኬንያታ ህዝቡ በሀገሩ የፍትህ አካል ላይ ያለውን እምነት እንዳይሸረሽሯ የኬንያ ከፍተኛ ፍርድ ቤት አስጠንቅቋል። የድምፅ መስጫ ወረቀቱን ህትመት በተመለከተ የኬንያ ከፍተኛ ፍርድ ቤት ስላስተላለፈው ውሳኔና ፕሬዝደንት ኡሁሩ ኬንያታ ስለሰነዘሩት ወቀሳ ኬንያውያን የተለያየ አስተያየት ነው የሰጡት። ፕሬዚዳንቱ የፍርድ ቤቱን ውሳኔ ማክበር አለባቸው። ምክንያቱም ይኸው ፍርድ ቤት ነበር በ2013 ዓመት ኡሁሩ ኬንያታ በዚያን ጊዜ የተካሄደውን አንዳንድ ያልተስተካከለ አሰራር የታየበትን ፕሬዚዳንታዊ ምርጫ አሸንፏል ሲል አዲስ ሕገ መንግሥት ባወጣንበት ጊዜ ፍላጎታችን ነፃ የፍትህ አውታር ለመፍጠር ነበር። ናሳም ይህንን ፍላጎት ይደግፋል እና አሁን ማድረግ ያለብን ለማንም ያልወገነ ለህግ የበላይነት የሚሰራ እና የሚሟገት የፍትህ አካል እንዲኖር መታገል ብቻ ነው። የፍትሁ አካል ስራውን እንዲሰራ መተውና በሚሰራውም ስራ ትክክለኛነት መተማመን ነው ያለብን። ፕሬዝደንት ኡሁሩ ኬንያታ በሀገራቸው የፍትህ አካል ላይ የሰነዘሩትን ወቀሳ ተከትሎ በሀገሪቱ የተፈጠረው ንትርክ የመጻኢውን ምርጫ ሂደት እንዳያስተጓጉል ለማከላከል በማሰብ አስመራጩ ኮሚሽን ከፕሬዝደንታዊ እጩዎች ጋር ተገናኝቶ ምክክር አካሂዷል። ይሁንና ለፕሬዚደንታዊ ምርጫ የቀረቡት እጩዎች የድምፅ መስጫ ወረቀት ሀገር ውስጥ ወይም ከሀገር ውጭ ባለ ኩባንያ ይታተም አይታተም በሚለው ጥያቄ ላይ አሁንም እንደተከፋፈሉ ይገኛሉ።